ጥያቄ 17። ወደ እስልምና ዳዕዋ ሲያደርጉ የነበሩት በምን መልኩ ነበር? መልስ፦ ዳዕዋ ሲያደርጉ የነበሩት ለሦስት ዓመታት ያህል በድብቅ የነበረ ሲሆን ከዚያም ዳዕዋውን በይፋ እንዲያደርጉ አላህ አዘዛቸው።